SBS Radio። ሀገርኛ ሪፖርት ነባር የኢቤፕ አመራሮች ተጥሎባቸው የነበረው እገዳ መነሳቱን አስታውቁ። ተጥሎ የነበረው የተነሳ እገዳ የለም ብሏል። ደግሞ ምርጫ ቦርድ በፈንታው ከዓመት በፊት በምርጫ ቦርድ አማካኝነት ያለአግባብ ውሳኔ የመተላለፉን በመቃወም የኢትዮጵያ ዴሞክራሲያዊ ፓርቲ ወይም አዴፓ ነባር አመራሮች ፓርቲው መፍረሱን አሳውቆ የነበረው ቡድን በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት ተጥሎበት የነበረው እገዳ ተነስቶልኛል ብሏል። አመራሮቹ የሚያስታወቁት ረቡዕ ነሐሴ አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በተለያዩ የአገሪቱ ወቅታዊ ጉዳዮችና የፓርቲ አጠቃላይ እንቅስቃሴን የተመለከተ ጋዜጣዊ መግለጫ ለመስጠት ሲዘጋጁ ነው። ምንም እንኳን በአቶ አዳነ ታደሰ ፕሬዚዳንትነት የሚመራው ብሔራዊ ምክር ቤቱ እገዳ መነሳት የሚገልጽም የቦርዶ የህዝብ ግንኙነት አማካሪ ወይዘሪት ሶሊያና ሽመልስ ቦርዶ የጻፈው ደብዳቤ ከዚያ የፊት የተጣለ ምንም እገዳ አለመኖሩን እንጂ አዲስ የተሰጠ ውሳኔ አይደለም አያሳይም። በተደጋጋሚም ታገደናል ብሎ ስለጻፉ ቦርዱ አግዷቸውን እንደማያውቅ ለመግለጽ እንጂ አዲስ ውሳኔ አይደለም ሲሉ ተናግረዋል። አቶ ልደቱ አያሌውን ጨምሮ ሌሎቹ የምክር ቤትና ስራ አስፈጻሚ አባላትን ያካተተው የነበር አመራርም በፓርቲ ውስጥ በተፈጠሩ አለመግባባት ምክንያት በርካታ ውዝግቦች ውስጥ የነበረ ሲሆን ለመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ በዶክተር ከበደ ጫን የሚመራውን ቡድን እውቅና መስጠቱ ሲዘገብ እንደቆየ ይታወሳል። በዚህ ውጣውረድ ውስጥ ያለፈው የፓርቲው አመራር በሁለት ጎራ ተከፍሎ ህጋዊ የፓርቲው አመራር እኔ ነኝ እያለ የሰነበተ ሲሆን የቦርዱን ውሳኔ ተከትሎ ግን የነበረ አመራሮቹ ጥያቄ ተቀባይነት ማጣቱ የሚታወስ ነበረ። ስለሆነም ሰኔ አስራ ስምንት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ጥያቄያቸው ተቀባይነት አግኝቶ በብሔራዊ ምክር ቤቱ ላይ ተጥሎ የነበረው እገዳ እንደተነሳላቸው በመግለጽ የረቡ ሁለት መግለጫ ይህንን ለማሳወቅና ለማሳወቅ ና በቀጣይም ፓርቲ የሚያከናወናቸውን ተግባራት ለማስረዳት ያለም እንደሆነ አክለው አስረድተዋል። ሀያ፣ ከሶስት አመት በፊት ነሐሴ ሀያ ስምንት ቀን ሁለት ሺህ ስምንት አመተ ምህረት በፌዴራል ማረሚያ ቤቶች አስተዳደር የቂሊንጦ እስረኛ ማቆያን አቃጥሏል ተብለው ተከሰው የነበሩና ነሐሴ አንድ ቀን ሁለት ሺህ አስራ አንድ አመተ ምህረት ጥፋተኛ የተባሉ አራት ተከሳሾች የፈጸሙት ጥፋት እንደሌለ በመናገር የቅጣት ማቅለያ እንደሚያቀርቡ ለፍርድ ቤት አስታወቁ። ተከሳሾቹ ክሱን እያየ ለሚገኘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ሰኞ ነሐሴ አስራ ሶስት ቀን ሁለት ሺህ አስራ አንድ አመተ ምህረት እንደገለጹት ከቂሊንጦ ጋር ከቅሊንጦ እስረኛ ማቆያ ጋር በተያያዘ ሊጠየቁ የሚገባቸው አካላት እያሉ እነሱ ልንጠየቅ አይገባም ብለዋል። ከማረመ ቤቱ ቃጠሎ ጋር በተያያዘ በወቅቱ በማረመ ቤቱ የተለያዩ ኃላፊነቶች የነበራቸው ሰዎች ክስ ተመስርቶባቸው እንደሚገኙ ጠቁሞ ተፈጽሟል የተባለ ወንጀልም እነሱን እንደማይመለከት አስረድተዋል። ተከሳሾቹ አቶ ጌታቸው ሸቱ፣ አቶ ፍጹም ጌታቸው እና አቶ ቶፊቅ ሽኩር እና አቶ ሸምሱ ሰይድ ናቸው። ነሐሴ አንድ ቀን ሁለት ሺ አስራ አንድ አመተ ምህረት ጥፋተኛ ተብሎ የቅጣት ማቅለያ እንዳይቀርበው የተቀጠረው ቢሆንም ባልፈጸምነው የወንጅ ድርጊት የቅጣት ማቅለያ አናቀርብም ብለዋል። ቀጥሎ በተፈጸመበት ወቅትም የግንቦት ሰባት አባላትን ጨምሮ ከአንድ መቶ ሃምሳ ሰባት በላይ ተጠርጣሪዎች በቁጥጥር ስር ውለው እንደነበር አስታውሰው ሁሉም ሲለጠቁ እነሱ ብቻ መቅረታቸውን ተናግረዋል። እነሱም በጉዳዩ እጃቸው እንደሌለበትና ነፃ መሆናቸውን ደጋግመው አስረድተዋል። ፍርድ ቤቱ ጥፋተኛ ያላቸው በአቃቢ እንዲቀረበለትን ክስ የሰውና የሰነድ ማስረጃ ከሕጉ ጋር በመመርመር እና በማገናዘብ መሆኑን ጠቁሞ ተከሳሾቹ በተከላካይ ጠበቃ ባካኝነት በጽህፈት ቤት በኩል ማቅለያ ማቅረብ ከፈለጉ የሚችሉ መሆኑን በመንገድ ቅጣት ለመወሰን ጥቅምት ሰባት ቀን ሁለት ሺህ አስራ ሁለት አመተ ምህረት ቀጠሮ ሰጥቶ ተለያይቷል። ወደ ሌላ ዜና ስናመራ ደግሞ ወጣቶች በተዘዋዋሪ ፈንድ አሰጣጥ ላይ ለምክትል ከንቲባ ቅሬታቸውን አቀረቡ። በአዲስ አበባ ከተማ አስተዳደር ስራ አጥ ለሆኑ ወጣቶች ተመድቦ መሰጠት የጀመረው ተዘዋዋሪ ፈንድ ለሁለት ወራት ገደማ ሲያነጋገርና በርካታ ቅሬቶች ሲያስነሳ ከቆየ በኋላ ሰሞኑን ቅሬታቸውን ይዘው ወደ ቢሮቸው የሄዱ ወጣቶችን በማነጋገር ምክትል ከንቲማ ምክትል ከንቲባ ኢንጂነር ታከለ ኡማ እንዳነጋገሯቸው ተሰምቷል። ከከንቲባው ጋር ስለተደረገ ውይይት ሪፖርተር የተሰኘው ጋዜጣ ባስነበበው ዘገባ መሰረት ሀሳቡን የገለጹት ወጣቶች እንደተናገሩት የቅሬታቸው መነሻ በማስታወቂያ እያስናገረ ወጣቶቹን የጠራው የከተማው አስተዳደር የፈጠረው ችግር ነው። ሰራር ከፍተኛ ቅሬታ ስላደረባቸው ምክትል ከንቲባ ለማነጋገር እስከ መሄድ እንዳደረሳቸው ወጣቶቹ ገልጸዋል። እንደ አዲስ ስለወጣቶች ጥሪ በማቅረብ በተዘዋዋሪ ፈንድ ለመስጠት መዘጋጀቱ ሲያስታወቅ የከረመው የአዲስ አበባ ከተማ አስተዳደር በየመገናኛ መገናኛ ብዙሀኑ ስለ ስራ እድል ፈጠራ ሲያስተዋውቅና ስራ የሌላቸው ወጣቶች እንዲመዘገቡ ጥሪ ሲያደርግ እንደከረመ ይታወሳል። ይህንን ተከትለውም በርካታ የከተማ ወጣቶች ወደ ወረዳዎችና ክፍለ ከተሞች በማቅናት ሲመዘገቡና አስፈላጊ የተባሉትን መስፈርቶች ለማሟላት ላይ ተሲሉ መቆየታቸውን የተናገሩት ወጣቶቹ ይህ የሆነ ባለበት እና አግባብነቱን ባልተረድቡት መንገድ በግልም በቡድንም በተለይም ሁለትና ሶስት እየሆኑ ለቀረቡ ወጣቶች ያለምንም ዋስትናና የንግድ ፈቃድ እንዲሁም ብሎም ሌሎች ስልጠናና መሰል ጥያቄዎች ከስድስት መቶ ሺህ ብር እስከ አንድ ሚሊዮን ብር ሲታደል ነበር ካሉ በኋላ ጉዳዩ እነሱ ዘንድ ሲደርስ ግን መንገዱን እንደቀየረ ቅሬታቸውን ተናግረዋል። ይህም የንግድና ፈቃድ፣ የግብር ከፋይነት መለያ ቁጥር ማውጣት፣ ዘርፍ መምረጥ፣ ስልጠና መውሰድ እና ሌሎችን መጠይቆችን አያሟሉም የተባለው ፈንድ ሊለቀቅላቸው አለመቻሉም ቅሬታ አሳድሮባቸዋል። በአራዳና በኮልፌ ክፍለ ከተሞች ወጣቶቹ ከኃላፊዎች ጋር ሊለጠብ ሲጋበዙና በፖሊስ እስከ መገላገል መድረሳቸውን ነው። ሪፖርተር ምንጮችን ጠቅሼ አገኘሁት ባለው መረጃ ያስነበበው ወጣቶችን ከቤታቸው ፈንቅሎ ወደ ከተማ አስተዳድሮ ያጎረፋቸው ምክንያትም የተበደሩት ተዘዋዋሪ ፈንድ በሀያ አመት ተከፍሎ የሚያልቅ ነው መባሉ በነብሶ ከስ ከግማሽ ሚሊዮን ብር በላይ እንደሚሰጥ የቀበሌ መታወቂያ እንጂ ሌሎች ለብድር አሰጣጥ የተለመዱ የብድር ማስያዣና ሌሎች ዋስትናዎች አለመቅረባቸው እንደሆነ ሲነገር ሰንብቷል። በዚህ ምክንያት በርካቶቹ ከአስተዳደር የሚቀርበውን የስራ እድል ለመፍጠሪያ ፈንድ ለማግኘት ሲሯሯጡ ቢቆዩም በተገቢ መንገድ ስራ ሰርተው ራሳቸው ለመቀየር የተነሳሱት ወጣቶች ግን የተባለውን ገንዘብ አላገኘንም ብለዋል። ይህም ሆነ ያስከፋቸው ጥቂት ወጣቶች ወደ ከተማው ጽፈት ቢሮ በመቅናትም ሰኞን ሀስያ አስራ ሶስት ቀን ሁለት ሺህ አስራ አንድ አመተ ምህረት ምክትል ከንቲባውን አናግሯቸዋል። ምንም እንኳን የጠበቁትን ባያገኙም ከምክትል ከንቲባው ጋር ባደረጉት ውይይት በየክፍለ ከተማው እና በየወረዳው ሊያገኙ ያልቻሉትን ተስፋ እንደሰጧቸው ወጣቶቹ ተናግረዋል። ጉዳዩን ፖለቲካዊ ቅኝት በመስጠት ጭምር ለተመረጡና ከከተማ ውጪ ለሚኖሩ ወጣቶች ብድሩ እንደተከፋፈለ መስማታቸውን ተናግረዋል። ይሁንና በተናጠለም ሆነ በብድር በቡድን ብድር የጠየቁ ወጣቶች ከዚህ ቀደም እንደተሰጡ ባይሆንም እንደ ስራ መስካቸው ሁለት የቀበሌ መታወቂያ ዋስትና በማቅረብ ከዚህ ቀደም ለሳምንት ከተከታተሉት ስልጠና ባሻገር የሁለት ቀናት ስልጠና መውሰድ እንደሚጠበቅባቸው ከንቲባው እንደነገሯቸው ወጣቶቹ ገልጸዋል። ይሁን እንጂ ለወጣቶቹ ብድሩን ከበዓል በፊት መስጠቱ ገንዘቡን ስራ ላይ ከመዋል ይልቅ ለበዓል ዝግጅት ድራሹን ታጠፋዎታላቸው በማለት ምክትል ከንቲባው ስጋታቸውን ለወጣቶቹ እንደገለጹላቸው ተናግረዋል። ከዘመድ አዝማድና ከሌሎች አነስተኛ ብድር አቅራቢ ተቋማት ጭምር ተበድረው መስሪያ ቦታ እንደተከራዩ የንግድ ፍቃድና የግብር ከፋይነት መለያ እንዲያወጡና ስራ ለመጀመር የተነሳሱት አስተዳድሩ በተሰጣቸው ተስፋ ተነሳስተው እንደሆነ ለምክትል ከንቲባ መናገራቸውና የተናገሩት ሆኖም የተባለ ፈንድ ሳይለቀቅላቸውና ስራ ሳይሰሩ ሁለት ወራት የቤት ኪራይ መክፈላቸውን ሁሉ በመዘርዘር አፋጣኝ ምላሽ እንዲያገኙ መጠየቃቸውን ወጣቶቹ መናገራቸውንና ከንቲባው ባገኙት ተስፋም የተሻለ ነገር እንደልልት እንደሚያምኑ ተዘግቧል። በሌላ ዜና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሰባተኛ አሙት ዓመት መታሰቢያ በችግኝ ተከላ ታስቦ ዋለ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሰባተኛ ዓመት መታሰቢያን አስመልክቶ ጉሌሌ በሚገኘው መለስ ዜናዊ የመታሰቢያ ፓርክ ነው የችግኝ መርሃ ግብሩ የተከናወነው። በመታሰቢያ ስነ ስርዓቱ ላይ የመክፈቻ ንግግር ያደረጉት የመለስ ዜናዊ ፋውንዴሽን ቦርድ ፕሬዚደንት ወይዘሮ አዜብ መስፍን የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ መለስ ዜናዊን አጭር ሕይወት አቀርበዋል። አቶ መለስ ዜናዊ በሕይወት በነበሩበት ጊዜ ዓለም በአረንጓዴ ኢኮኖሚ መመራቅ እንዳለባት ያደረጉት ንግግር በተንቀሳቃሽ ምስል በመታሰቢያ ስነ ስርዓቱ ላይ ቀርበዋል። አቶ መለስ ንግግራቸውን ያደረጉት አቶ መለስ በንግግራቸው ያደጉት ሀገራት ለምድሪቱ ስጋት የጋረጠውን የዓለም ሙቀት መጠን መጨመርን እንደ አፍሪካ ካሉ ታዳጊ ሀገራት ጋር በመሆን እንዲዋጉ ጠይቀው ነበር። በመቀለ ከተማም ለቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሰባተኛ ዓመት መታሰቢያ በዛውን ዕለት የሻማ ማብራት ስነስርዓት እንደተካሄደ ተዘግቧል። የቀዳማዊት እመቤት ጽፈት ቤት ያስገነባቸው አራት ትምህርት ቤቶች በመስከረም ወር ስራ ይጀምራሉ የሚለው ዜናችን የዕለቱ አጫጭር ዜናዎች መቋጫ ይሆናል። ይህን ልዩ አዳሪ ትምህርት ቤትን ጨምሮ በቀዳማዊት እመቤት ጽህፈት ቤት ከሚገነቡት ሀያ አንድ ትምህርት ቤቶች ውስጥ አራቱ በዚህ ወር መጨረሻ ላይ ግንባታቸው ተጠናቆ ለመጪው ዓመት ተማሪዎችን ይቀበላሉ ተብሏል። የጽህፈት ቤቱ ዋና ዳይሬክተር አቶ ሙሉቀን ፈንታ በተለይ ለአዲስ ዘመን እንደተናገሩት በኦሮሚያና አማራ ክልሎች የተገነቡትና ሊበን ጭቋላ ጉጂ ጃኮላ ና ሎዛ ማርያም የተባሉት አራት ትምህርት ቤቶች ግንባታቸው ከሰማኒያ እስከ ሰማኒያ ሰባት ከመቶ የደረሰ ሲሆን በዚህ ክረምትም ግንባታቸው ሙሉ ለሙሉ ተጠናቆ ወደ ስራ ይገባሉ ተብሏል አራቱ ትምህርት ቤቶች በመጪው የትምህርት ዘመን ተማሪዎችን ተቀብለው ለማስተማር ዝግጅት እያደረጉ መሆኑ የጠቆሙት አቶ ሙሉ ቀን ለተማሪዎቻቸው የደንብ ልብስና ቦርሳ የሚበረከትላቸው እንደሆነም ተናግረዋል ለኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.